ጠቅላይ ሚኒስትር አብይ አህመድን ለመደገፍ የተጠራ ሰላማዊ ሰልፍ በዛሬው ዕለት ጅማና አጋሮ ላይ ተካሂዷል። ቁጥሩ በመቶ ሺህ የተገመተ ህዝብ ለድጋፍ ሰልፉ መውጣቱን የጠቀሰው ዘጋቢያችን እስክንድር ፍሬው ተከታዩን አጠናቅሯል። ጠቅላይ ሚኒስትር አብይ አህመድንና ሌሎች የለውጥ መሪዎችን በመደገፍ ዛሬ በጅማና በአጋሮ የተካሄዱት ሰልፎች ከቀናት በፊት በጅማ የተካሄደው የድጋፍ ሩጫ ተከታይ ናቸው። ዛሬ የተካሄዱት ሰልፎች በርካታ ህዝብ የተሳተፈባቸው፣ መልእክቶቹም በዚያው ልክ እየሰፉና የተለያዩ ናቸው ብለዋል አዘጋጆቹ። ጉተማ ሀይደር አባገሩ ከሰልፉ አስተባባሪዎች አንዱ ነው። ዛሬ በጅማና በአጋሮ ሁለት ቦታ ተከፍሎ ተካሂደዋል። ጅማ አካባቢ ላይ የተደረገው ከጅማ ወደዚህ እስከ ጊቤ ባሉ ከተሞች አቅራቢያ የቡ ሰርቦ ሰቃ የሚባሉ አካባቢ ላይ ያሉ ከቶሎና በጅማ ጎራባች ያሉ ወረዳዎች ነዋሪዎች ማለት ነው ያሉ ወረዳዎች እና እንዲሁም ደግሞ ሁለት መኪና ልዑካን ከከፋ ህዝቦች የመጡ ልዑካንም ከእኛ ጋር ሰልፉ ላይ ታድመ። ከከፋ ዞን ከደቡብ ክልል ከከፋ ዞን የመጡ አዎ፣ ከከፋ ዞን ከደቡብ ክልል እኛ ጋር ታድመዋሉ። እነሱም የራሳቸውን መፈክር ይዘው መጥተዋል። ዛሬ የወጣው ሰልፍ በመቶ ሺዎች የሚቆጠር ነው። ሰው ከሌሊት አስራ ሁለት ሰዓት ጀምሮ እስከ ፕሮግራሙ ማለፊያ አምስት ሰዓት ድረስ በገፍ ሲጓዝ ነበረ። ቦታ ጠቦ፣ ግማሾች ውጭ ቆሞ ትዕይንቱንና ንግግሩን ሲከታተል ነበር በጅማ ስታዲየም የተካሄደው ረጅም ማስታዴብ ላይ ነው የተካሄደው። ምን መልክቶች ተላለፉ? ጉተማ ዛሬ የተላለፉት መልክቶች የለውጥ መሪዎች እንኳን ለኢትዮጵያ ለምስራቅ አፍሪካ ይበቃሉ፣ መሪነት ባህላችን ነው፣ አብይ የሰላምና የብልጽግና አምባሳደር ነው፣ ስድብ የኦሮሞ ሌጋሲ መገለጫ አይደለም የሚሉ ናቸው። ከከፋ የመጡት ደግሞ እኛ የከፋ ህዝቦች ለውጥ መሪያችንን የዶክተር አብይ አህመድ ራእይ ለማሳካት ቆርጠን ተነስተናል የሚል መፈክር ይዘው መጥተዋሉ። ከወራት በፊት እንደሚካሄድ የሚጠበቀው የኢትዮጵያ አጠቃላይ ምርጫ የጊዜ ሰሌዳው እንኳን አልጸደቀም። ውይይት እየተካሄደበት ያለው የጊዜ ሰሌዳ እንዳለ ቢጸድቅ እንኳን የምርጫ ቅስቀሳ የሚጀመረው ከሶስት ወራት በኋላ ሚያዝያ 27 ነው። ፕሮግራማችንን ለማስተዋወቅ በሚል ፓርቲዎች በተለያዩ አካባቢዎች የሚያደርጓቸው እንቅስቃሴዎች ግን ከወዲሁ የሁለት ወገን አስተያየት እያስከተሉ፣ አንዳንዴም ቅሬታ እያስነሱ ነው። ከቀናት በፊት ለመጀመሪያ ጊዜ የተካሄደው የጅማው የድጋፍና የተቃውሞ ሩጫ መነሻም ኦፌኮ ሰላሌ ላይ ያካሄደው የአደባባይ ቅስቀሳ ነው። በዚያ ዝግጅት ላይ የተላለፉ መልእክቶች ተገቢ እንዳልሆኑ በጅማው የተቃውሞና የድጋፍ ሩጫ ላይ የተሳተፉ ገልጸዋል። አስተያየቶቹን ያልተቀበለው ኦፌኮ የቀረበበትን ውንጀላ ማስተባበሉም ይታወቃል። የጠቅላይ ሚኒስትሩ ደጋፊዎች በበኩላቸው ታዲያ በጅማና ባጋሮ የድጋፍ ሰልፎችን አካሂደዋል። ጠቅላይ ሚኒስትሩን የምንደግፈው ግን ከጅማና ከአጋሩ አካባቢ የተገኙ ሰው በመሆናቸው አይደለም ብለዋል ተሳታፊዎቹ። ከአስተባባሪዎቹ አንዱ ጉተማ ሀይደር አባገሩ ይህንን የሚያብራራው፣ ዶክተር አብይ አህመድ የሚደገፍ ነው ከጅማ በመገኘታቸው ብቻ አይደለም። ዶክተር አብይ በየትኛውም ክልል በየትኛውም አካባቢ በየትኛውም የኦሮሚያ ዞኖች ድጋፍ አላቸው። እኛ እንደ ጅማ ለማሳየት የፈለግ ነው ለዚህ ለውጥም ያለን ድጋፍን ለመግለጽ አሁን ለምሳሌ ዛሬ ይዘን የወጣ ነው ምክትል ጠቅላይ ሚኒስትር ደመቀ መኮንን፣ ከወይዘሮ ሙፈራያት ካሚል፣ ለማ መገርሳ፣ ሙስጠፌ ሱማሌ ክልል ፕሬዚዳንት፣ እንዲሁም የኦሮሚያ ክልል ፕሬዚዳንት አቶ ሽመልስ አብዲሳ የነዚህም ፎቶዎች በትልቁ አጠብተን ነው ይዘን የወጣ ነው። ለለውጦ ያለን ድጋፍ ለማሳየት ነው። ለነዚህ ለዶክተር አብይ ደግሞ ያው ካለን ስሜት ጋር የተያያዘ በአካባቢው ላይ ቁጣም ቤትም ስላለ የኔነትም ስላለ ከፓርቲው ጋርም ፓርቲው የያዘው ራዕይ እያቀረበ ያለው ዓላማ ህዝቡን ስለተመቸው እና ከዚህ የተሻለ ደግሞ ስላላገኘን አሁን እየቀረበ ያለውም የፓርቲው ነቀፌታ እንጂ እኔ በዚህ ይሻላለሁ የሚል ሀሳብ ስላላገኘን ከዚህ ፓርቲ ጋር ድጋፋችንን አሳይተናል። አንድ የመጨረሻ ጥያቄ ላንሳ። ጉተማ፣ አንዱ የተቃወማችሁት በቀደሙም ላይ እንግዲህ በዛሬውም ላይ ተንጸባርቆ ሊሆን ይችላል ጠቅላይ ሚኒስትሩን ራሳቸውን እንደዚሁም የትውልድ አካባቢያቸውን ጭምር የሚነኩ ተገቢ ያልሆኑ ተንኳሽ የሚባሉ አይነት አስተያየቶችን ነው የተቃወማችሁት። እንግዲህ በጠቅላይ ሚኒስትር አብይ አህመድ ላይ አንተም እንደምታውቀው ከሚሰነዘሩ አስተያየቶች ወይ ከሚሰነዘሩ ትችቶች አንዱ ደግሞ በሳቸው በራሳቸው ላይ የሚሰነዘሩትን ጨምሮ የትንኮሳ አስተያየቶችን፣ ስርዓት አልበኝነት አካሄዶችን፣ ሕገወጥ ተግባራትን በዝምታ ያልፋሉ ተገቢ እርምጃ አይወስዱም የሚሉ አስተያየቶች የሚሰጡ ወገኖች አሉ። በጠቅላይ ሚኒስትሩ ላይ እሳቸው የኢትዮጵያ ጦር ኃይሎች ጠቅላይ አዛዥ ናቸው፣ የኢትዮጵያ ጠቅላይ ሚኒስትር ናቸው፣ የሚኒስትሮች ምክር ቤት ሰብሳቢ ናቸው። በዚህ ስልጣናቸው ህግና ስርዓትን ከማስከበር አንጻር በበቂ ደረጃ አልሄዱም ብለው የሚተቹ ሰዎች አሉ። በዚህ ላይ ምንድነው ያንተ አስተያየት? ጠቅላይ ሚኒስትሩ አግባብ የሆነ እርምጃ እየወሰዱ አይደለም፣ በትዕግስት እያለፉ ነው ለሚለው ነገር እኔ የጠቅላይ ሚኒስትሩን አካሄድ እደግፋለሁ። ሀገራችን ትላንትና ከመፍረስ ጫፍ ላይ ነው ወደዚህ የመጣችው አንድ ሀገር ደግሞ ሽግግር ሰዓት ላይ ሁልጊዜ አናርኪ ያለ ሀገር ላይ የተለያየ ስርዓት አልበኝነት ይኖራሉ። እነዚህ አይነት እርምጃዎች ከተወሰዱ ጠቅላይ ሚኒስትሩ እየታገሱ ያሉት የመንግስት አመራሮች በተለያየ ቦታ ተገለው፣ በተለያየ ቦታ የተለያየ ነገር ተደርጎ አሁኑኑ ወደ እርምጃ ከተገባ ህዝቡ ምናልባት በዚህ እርምጃ የምንወስድ ከሆነ ሀገር ትፈርሳለች። ሀገርን ከማፍረስ ደግሞ ለጊዜው በትግስት የሚደርስብንን አደጋ በትግስት ተቋቁመን አልፈን ሀገራችንን እንታደግ ከሚል ህሳቤ ነው እንጂ ሰው መሳሪያ ይዞ ኃይል ይዞ አቅም ይዞ ፈጣሪ ፈረድ እያለ በትዕግስት የሚሄድ መሪ ለኢትዮጵያ መታደል ነው። ይሄ ደግሞ ሁልጊዜ አያስኬድም። እየታገስን ሀገር እየተረጋጋና እየተረጋጋን በምንመጣበት ሰዓት ላይ እርምጃ ይጀመራል። እርምጃም ሲጀመር ደግሞ በተቃራኒው ደግሞ እርምጃ ጀመረ፣ የትላንቱ ስርአት ተመለሰ፣ አሁንም እንግዲህ እያጀመረ የሚል አለ። ማህበረሰባችን ብዙ ጊዜ ዱ አንድ ቦታ አይቆምም። ትናንትናን ቶሎ ይረሳል። ትናንትና የነበረበትን አደጋ ቶሎ ይረሳል። ስለዚህ የመንግስት ትግስትም ትግስቱ በጣም ከመጠን ያለፈ ነው አልልም። አግባብ ነው። ሀገርን ከመፍረስ ለማዳን መታገስና ቆይ እርምጃ መውሰዱ የተሻለ ነው ብዬ ነው የማምነው። ሌላው የሰልፉ ተሳታፊ አንዋር መሀመድ ሲራጅም ጠቅላይ ሚኒስትሩን የምንደግፈው የለውጥ አራማጅ በመሆናቸው ነው ብለዋል። ከጅማ ስለወጡ ሳይሆን ሰው በስራው ነው እንጂ የሚወደዱ ትውልድ አካባቢ አይደለም። ለምሳሌ አንድ ትልቅ ሀገራችን ባለስልጣን ነበር የጅማ ተወላጅ የሆነው ግን ስራው ይህን ስላለ ወደ ከሌላ ህብረተሰብ ባልተናነሰ መልኩ ወይ በበለጠ መልኩ ስንቃወምና ስናወግዛቸው ነበር። ከዛ ከጅማ አካባቢ የወጡ ከፍተኛ ባለስልጣን ነበሩ ከዚህ በፊት ግን ስናወግዛቸው ነበር። እሺ፣ ስለዚህ አሁን ደግሞ ዶክተር አብይ አህመድ የለውጥ መሪና የለውጡ አራማጅ ስለሆኑ ነው እንጂ አካባቢያችን ተወላጅ ስለሆኑ አይደለም። የሚያቁ ወይ ጅማ ደግሞ እንደሚታወቀው ጎትኛ ህዝብ መቼም በጅማና በአጋሮ ከተማ የተካሄዱት የድጋፍ ሰልፎች በሰላም መጠናቀቃቸውንም አስተባባሪዎቹና ተሳታፊዎቹ ገልጸዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ